የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ነሐሴ 28 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የክህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ ሃላፊ ቀሲስ በላይ መኮንን ገለጹ። ሌላ ቅዱስ ሲኖዶስ ለመመስረት አይደለም፣ ሌላ ቀኖና ሕግ ለማውጣት አይደለም። እንደውም ምንም ሳይጨመር ሳይቀነስ በበፊቱ በቤተ ክርስቲያን ስ በቤተ ክርስቲያን የምሰራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ምላሽ ሰጥተዋል። መዋቅሩን ሳይጥስ ሲኖዶሳዊ መመሪያን፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያኒቷን መዋቅር አህጉረ ስብከቶችን፣ አጥያ ቤተ ክርስቲያንን፣ ወረዳን ሳይስት ሳይለቅ ባለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት። የዚህ ዘገባ ዝርዝር ቆየት ብሎ ይደመጣል። በማኅበራዊ ድረገጽ ከ420 ሺህ ብር በላይ በማሰባሰብ ከ1500 በላይ ተማሪዎችን የደገፉ ሰዎችንም ይዘናል። አብራችሁን እስከ ማብቂያው ዝለቁ። የሙዚቃ ምርጫም ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። በወልቃይትና ቃፍታ ሁመራ የአንበጣ መንጋ መከሰቱን የትግራይ ግብርና ቢሮ አስታወቀ። በቢሮው የተባይ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ በንብርሃቶም ገብረ ሚካኤል የአንበጣውን መንጋ አይነትና ለመከላከል እየተደረጉ ያሉ ጥረቶችን ለአሜሪካ ድምፅ ራዲዮ አጋርተዋል። ወልቃይት አካባቢ የታየው የድልቅ ዛፎችን የሚበላ ማለት ነው። አካ ሞር አካባቢ የታየው ደግሞ የበረሃ አንበጣ ሚለው ሰብል ላይ ያጠርካል ሚችል ነው። ግን በርግጥ አሁንም ቢሆን ተላጥቆሎች ላይ ነው እየታየ ያለን። ስለዚህ በተገኘበት ቦታ አሁን ወዲያውኑ የመከላከል ስራ ነው። በሌላ አካባቢ ደግሞ እንዳይኖር ደግሞ በሁሉም አካባቢ የፍተሻ ስራ ነው። በተለይ በደቡብ ትግራይ በአላማጣ፣ ራያ አዘቦ እና የስራቃዊ ላይ አካባቢዎች ላይ በስፋት ፍተሻ ስራዎች እየተሰሩ ነው ያሉት። ዘገባውን ያደረሰን አለም ፍስሐ ነው። በማዕከላዊ ቻይና ትናንት በአንደኛ ደረጃ ትምህርት ቤት በተከፈተ ጥቃት ስምንት ተማሪዎች እንደተገደሉ ተዘግቧል። ቾን ያንጎፖ በተባለው በሁቤይ ክፍለ ግዛት በሚገኝ መንደር ላይ በተካሄደው ጥቃት ሁለት ሌሎች ልጆች ቆስለዋል። አንድ የአርባ ዓመት እድሜ ሰው ጥቃቱን በመፈጸም ተጠርጥሮ መያዙን የፖሊስ መግለጫ ጠቁሟል። ፖሊስ ጥቃቱ እንዴት እንደተፈጸመ የገለጸው ነገር የለም። ይሁንና ከቅርብ ዓመታት ወዲህ ጩብ የያዙ አጥቂዎች በቻይና ትምህርት ቤቶች በርካታ ተማሪዎችን ገድለዋል ወይም አቁስለዋል ተብሏል። የኢራን ፕሬዚዳንት ሐሰን ሮሃኒ ሀገራቸው ከዩናይትድ ስቴትስ ጋር እንደማትነጋገር ዛሬ ገልጸዋል። ሮሃኒ ለሀገራቸው ምክር ቤት ባደረጉት ንግግር ድርድር ሊኖር የሚችለው ዩናይትድ ስቴትስ በኢራን ላይ የጣለችውን ማዕቀብ ካነሳች ብቻ ነው ብለዋል። እንደዛም ሆኖ ከአራት ዓመታት በፊት የዓለም አቀፉን የኒውክሊየር ስምምነት የፈረሙት ሀገሮች የሚሳተፉበት መሆን አለበት ማለታቸው ተዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገው ስምምነት ይዘትን በመቃወም ባለፈው ዓመት ከውሉ ወጥተዋል። ከኢራን ጋር የተደረገውን የኒውክሊየር ስምምነት የፈረሙት ሌሎች ሀገሮች ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመንና የአውሮፓ ሕብረት ናቸው። ከባድ ተቃውሞ የገጠማቸው የሆንግ ኮንግ ዋና ስራ አስፈጻሚ ኬሪ ላም ከተማይቱን ለሶስት ወራት ያህል ሲያናጋ የቆየው ተቃውሞ እንዲቆም ሲባል ከስልጣናቸው የመውረድ እቅድ እንደሌላቸው ዛሬ አስታውቀዋል። ከስልጣን እንዳይወርዱ ያስቆሟቸው የቻይና ባለስልጣኖች ናቸው የሚለውን ወሬም አልተቀበሉትም። ከተማይቱን የገጠማትን ችግር በራሴ መፍታት ፍላጎት ነው ያለኝ ማለታቸውም ተዘግቧል። ላም ይህንን ያሉት የሮይተርስ የዜና አገልግሎት ላወጣው ዘገባ ምላሽ ነው። ኬሪ ላም ባለፈው ሳምንት ከንግድ መሪዎች ቡድን ጋር ሲነጋገሩ ተቃውሞ ያስነሳው አክራሪ ህግ በማውጣት ትርምስ ፈጠሩ ያሉበት ድምጽም ተቀርጿል፣ ይላል የሮይተርስ ዘገባ። ላም አያይዘው አማራጭ ቢኖረኝ በተግባሪ ቅርታ ጠይቄ ከስልጣን እሰናበታለሁም፣ ብለዋል የሮይተርስ ዘገባ ነው። ለአም ዛሬ ለጋዜጠኞች በሰጡት መግለጫ ግን ከቻይና የንግድ መሪዎች ጋር ከስልጣን ስለመውረድ ጉዳይ የመነጋገር ሀሳቡም አልነበረኝም ብለዋል። ቻይና ከስልጣን እንዳይወርዱ ከልክላቸው እንደሆነ ሲጠየቁ ከስልጣን የመሰናበት ጥያቄ ለማዕከላዊ ህዝባዊ መንግስት አቅርቤ አላውቅምም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ዓመት በሚደረገው የአሜሪካ ፕሬዚዳንታዊ ምርጫ ሊያሸንፉ ይችላሉ በሚል ተስፋ ቻይና ከአሜሪካ ጋር አዲስ የንግድ ስምምነት የማድረጉን ጉዳይ እንድታዘገይ ትራምፕ ዛሬ አስጠንቅቀዋል። ካሸነፉ የስምምነቱ ደረጃ ከባድ ይሆናል በማለት ዝተዋል። ከቻይና ጋር የጥርስን በጥርስ አይነት የቀረጥ ጦርነት ላይ ያሉ ትራምፕ ከቤጂንግ ጋር በምናደርገው ድርድር ዩናይትድ ስቴትስ በጥሩ ይዘት ላይ ትገኛለች ብለዋል። እነሱ ከዩናይትድ ስቴትስ ጋር በሚያደርጉት የንግድ መትረፍረፍ በመቶዎች ቢሊዮኖች የሚቆጠር ገንዘብ ከአሜሪካ በመዝረፍ ተግባራቸው ለመቀጠል ሲሉ ከአዲስ አስተዳደር ጋር መስራቱን ይመርጣሉ። ነገር ግን በመጪው ዓመት በአዲስ ፕሬዚዳንት እንደሚተኩበት ጊዜ ድረስ የስራ እድሎችና ኩባንያዎችን ማድማቱ ረጅም ጊዜ ሆናል ብለዋል። አድማጮች ለሰአቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ አብራችሁን ከአድማስ ተሻገሩ እንላለን። አሁን ወደ ቀዳሚው የዕለቱ ርሳችን እናልፋለን። በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮሚኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽፈት ቤት እንዲቋቋም ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ አላፍ ቀሲስ በላይ መኮንን ለአሜሪካ ድምጽ ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መምሪያ ዋና ላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው የቀረቡት ጥያቄ ተገቢ መሆኑ በአጠቃላይ ቤተ ክርስቲያናቱ ካለባት ችግሮች አንዱ መሆኑንና አገልግሎቱንም ለማስፋፋት ከፍተኛ ጥረት እየተደረገ መሆኑን ገልጸው፣ ነገር ግን የብቻ ቤተ ክህነት ጽፈት ቤት ማቋቋም የሚለው ጥያቄ የቀረበበት መንገድ ቤተ ክርስቲያኒቱን ወደፊት ሊያፈራረስ የሚችል አደገኛ አካሄድ ነው ብለውታል። ከዚህ አንጻር ጉዳዩ አሳሳቢ በመሆኑም ሐሙስ ዕለት የቅዱስ ሲኖዶስ ለመልዓተ ጉባኤ ተጠርተዋል ብለዋል። ሁለቱንም ወገን ያነጋገረቻቸው ጽዮን ግርማ ናት። እንደሚከተሉ ይቀርባል። ሰሞኑን በማህበራዊና በሌሎች የሀገር ውስጥ መገናኛ ብዙሀን አነጋጋሪ ሆነው ከሰነባበቱት ጉዳዮች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም የሚጠይቁ የሃይማኖት አባቶች መግለጫ መስጠታቸውና ይህንን የሚቃወሙ መበራከታቸው ነው። ጽሕፈት ቤቱ እንዲቋቋም ጉዳዩን የሚያስፈጽመው አደራጅ ኮሚቴ ሰብሳቢ የሆኑት ሊቀ አእላፍ ቀሲስ በላይ መኮንን የኮሚቴው ጥያቄ ምን እንደሆነ ለአሜሪካ ድምጽ አስረድተዋል። ጥያቄ ባጭሩ የኦሮሚያ ቤተ ክህነት ጽፈት ቤት እንዲቋቋም ነው። ቤተ ክህነት ጽፈት ቤት ምን የሚያደርግ ቤተ ክርስቲያኒቱ በክልል ደረጃ አቻ ጽፈት ቤት ሲኑባት እንጂ ፓትርያርክ ሌላ መሾም አይደለም። አላማ፣ ሌላ ቅዱስ ሲኖዶስ ለመመስረት አይደለም። ሌላ ቀኖና ህግ ለማውጣት አይደለም። እንዳውም ምንም ሳይጨመር ሳይቀንስ በበፊት በቤተ ክርስቲያን ነው የሚሰራ ይሄ ደግሞ መንግስትን አወጣጠር ተከትላ ስትሰራ ነው የኖረችው ቤተ ክርስቲያን። ይህ ጥያቄ ከተነሳ ረዘም ያለ ጊዜ መቆጠሩን ምክንያቱ ደግሞ ገጠር ባሉ አብያተ ክርስቲያናት ሰዎች በቋንቋቸው መማር ባለመቻላቸው ቤተ ክርስቲያኒቱ እየተመናመነች ነው ከሚል የመነጨ እንደሆነ ገልጸው፣ ነገር ግን ጥያቄው ምላሽ ሊያገኝ አልቻለም ይላሉ። አስራ ስድስት ዓመት ያስቆጠረ ኮሚቴ ወደ ተግባር አልተለወጠም። ተግባሩ የለም። ይሄ ምናባዊ ሆነ እየቀረ ነው። በዚህ ውስጥ ደግሞ ምእመናን ወጥቶ ወጥቶ ወጥቶ ወጥቶ ቤተ ክርስቲያን ባዶን ቆመች። አንድ ሺህ አባወራ የነበረበት ቦታ አሁን አንድ መቶ ሰው ሁለት መቶ አባወራ የነበረበት ሰው አንድ ሰው ሙሉ ደግሞ ፕሮቴስታንት ሆኖ የተዘጋ ቤ ቤተ ክርስቲያናት ደግሞ መዓት ሁለት ወይ ሶስት አስር አይደለም እና ይሄ የተዘጋውን ቤተ ክርስቲያን ለመክፈት ይሄ መቋቋም አለበት። እኛ ደግሞ የስነት ግዴታ አለብኝ። እዛ እያየ ይህን ችግር ለምሳሌ አራት ዓመት ነው እኔ የህዝብን ባጠባቂ ሆኜ ከተሾምኩ በፓርላማ በዚህ አራት ዓመት ውስጥ ያልደረስኩት ወረዳ የለም ኦሮሚያ ውስጥ በዚህ ህር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው ጥያቄው ሳይሆን የቀረበበት መንገድና እንዲፈጸም የተጠየቀበት ሁኔታ አግባብ አይደለም ይላሉ። አላፍ ቀሲስ በላይ መኮንን እና በኦሮሚያ አገልጋይ ካህናት ጠርቶ በማንኛውም አካላት ጥያቄ ማቅረብ ክልክል ነው የሚል እምነት አይኖረኝም። ነገር ግን ጥያቄው በምን መልክ ይመለሳል? ጥያቄውን የሚመልሰው አካል ማ ነው ጥያቄው እስኪመለስ እንዴት በትዕግስት መጠበቅ አለበት የመልሶ አፈጻጸም ምን መሆን አለበት የሚለው እንጂ በጥቅሉ ጥያቄ መጠየቅ አግባብ ነው ወይ አግባብ አይደለም የሚለው ነገር አከራካሪ አይደለም ቤተ ክርስቲያኒቷም ጥያቄ አጠይቁ ቅዱስ ሲኖዶስን ጥያቄ መቅረብ የለበትም የሚል አቋም አልሰማሁምም ሊኖርም አይችልም ጥያቄው በኦሮሚያ የአፋን ኦሮሞ ቋንቋ አገልግሎት በአግባቡ እንዲሰጥና መንፈሳዊ አገልግሎቱን ህዝቡንም ደግሞ ከባዕድ አምልኮ ወደ ሌላ እምነት ከመወሰዱ ለመታደግ በክልሉ በአፋን ኦሮሞ ቋንቋ ሙሉ አገልግሎት እንዲሰጥ የኦሮሚያ ቤተ ክህነት መዋቅር ያስፈልጋል የሚል ነው። ይሄ ጥያቄ በመሰረቱ መነሻው ይሄ ይሁን እንጂ መነሻው ይሄ አይደለም። የመልካም አስተዳደር ችግሮች፣ የፍትሐዊ ሀብት ክፍፍል ባላንስ አለመሆን፣ የአስተዳደራዊ ችግር መነሻ አለ። ይሄ እንደ ጠብታ ተጠራቅሞ የመጣ ዛሬ ጫፍ ላይ ወጥቶ እንዲህ መልክ የያዝ እንጂ መልኩን ቀይሮ ይምጣ እንጂ በጥቅሉ የምናየው የቤተ ክርስቲያኒቷ የመልካም አስተዳደር ችግር የፈጠረው ክፍተት ነው እንጂ ቤተ ክርስቲያኒቷ በኦሮሚያ ክልል ላይ ከሌሎች ክልሎች በተሻለ ሁኔታ የሚጠበቀውንና እንደተፈለገው ከክልሉ ስፋት ከህዝቡ ስፋት ታላቅ ህዝብ በመሆኑ ከአገልግሎቱ ስፋት አኳያ የሚመጠን አገልግሎት ሰጥታለች ባይባልም ከሌሎች ክልሎች ባላነሰ መልክ በርካታ ስራዎች ተሰርተዋል። መሆን ያለበት ስራዎች ተሰርተዋል። ከክልሉ ስፋትና ከአገልግሎቱ ስፋት አኳያ በቂ የሆነ ትውልዱ እንደሚፈልገውና የመሬቱ ስፋት የህዝቡ ስፋት እንደሚጠብቀው ሰፊ አገልግሎት ያገኝ አልቻለም። ይሄ ሊያድግልንና ሊስፋፋልን ይገባል። መዋቅሩን ሳይጥስ ሲኖዶሳዊ መመሪያ፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያኒቷ መዋቅር አህጉረ ስብከቶችን፣ አጥቢያ ቤተ ክርስቲያንን፣ ወረዳን ሳይስት ሳይለቅ ባለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት። አሁን ግን በኦሮሚያ ክልል ቤተ ክህነት ለማቋቋም የሚለው ከፍተኛ ጥሬታን አስከትሏል። እንደ ጠቅላይ ቤተ ክህነትም እንደ ቅዱስ ሲኖዶስም መጋቤ ሰላም ቀሴት ሰለሞን አያይዘው ቤተ ክርስቲያኒቱ በአጠቃላይ አስተዳደራዊ ችግር እንዳለባት ተገምግሞ ለዛ መፍትሔ የሚሰጥ ስራ እየተሰራ መሆኑን ገልጸው ይህ ጥያቄም በቤተ ክርስቲያኒቱ መዋቅር ስር የሚታይ እንጂ ለብቻው ተነጥሎ የሚታይ መሆን የለበትም ይላሉ። እንዲህ ያለ አካሄድ ቤተ ክርስቲያኒቱን ትልቅ አደጋ ውስጥ يكتات على البلوال <applause> መዋቅር አላት ቅዱስ ሲኖዶስ አላት ጠቅላይ ቤተ ክህነት አለ አህጉረ ስብከት አለ ወረዳ አለ አጥያ ቤተ ክርስቲያን አለ። ይሄ ስትራክቸር ቅዱስ ሲኖዶሱ አውጥቶ የዘረጋው ነው። አዲስ ነገር ፈጥሮ ግን የኦሮሚያ ቤተ ክህነት ከተባለ ነገ ደግሞ የኦሮሚያ ሲኖዶስ፣ የኦሮሚያ ፓትርያርክ ወደሚለው እያደገ ዴቨሎፕ እየሆነ ይሄድና ቤተ ክርስቲያኒቷን ወዳልተፈለገ የመከፋፈል አደጋ ውስጥ ይከታታል። ይሄ በፍጹም በምንም ካምር ተቀባይነት የለውም። እኔ የማምንበት የኦሮሚያ ክልል በቂ በቋንቋው አይገለገልም የአብነት ትምህርት ቤቶች ይስፋፉ፣ በአፋን ኦሮሞ ቋንቋ ለሕዝቡ ተደራሽ እንዲያደርጉ የቋንቋ አገልጋዮች ይብዙ፣ ከፍተኛ በጀት ይመደብ። ሕዝባችንን ከተለያየ እምነት ከመወሰድ ከገረቱና ከቤተ ክርስቲያኑ አቅፍ መውጣቱ አግባብ አይደለም። የሀብት ክፍፍሉ፣ ልማቶች፣ የአብነት ትምህርት ቤቶች፣ በመዋቅር ላይ ያሉ ኃላፊዎች በእኩል ፍትሐዊ በሆነ አመዳደብ ይመደቡ የሚለውን ጥያቄ እጋራለሁኝ። ግን የኦሮሚያ ቤተ ክህነት ከተባለ ቤተ ክህነት እኮ እኛ መዋቅር ዘርግተናል እኮ አርሴ ሀገረ ስብከት ላይ በብፁዕ አቡነ ያሬድ ጠቅላይ ሥራ አስኪያጅ የሚመራው ሀገረ ስብከት የኦሮሚያ ጥንካሬ የተከለተ በክልሉ የተቋቋመው ጉዳዩ አሳሳቢ በመሆኑም ሲኖዶሱ ውሳኔ ይሰጥበታል ብለዋል። ቅዱስ ሲኖዶስ ወቅታዊ የቤተ ክርስቲያን ዙሪያ ጉዳይ ምልዓተ ጉባኤ እንዲጠራ፣ በሀገር ውስጥ ያሉ አባቶች እንዲጠሩ ከቅዱስ ሲኖዶስ ጽሕፈት ቤት መጥሪያ ወጥቶ ለአባቶች ተልኳል። ብቻዋን አባቶችን ከአህጉረ ስብከት ለሁለት ነገሮች አንደኛ በነገው ዕለት ነሐሴ ሀያ ዘጠኝ የአራተኛውን የኢትዮጵያ ፓትርያርክ የብፁዕ ወቅዱስ አቡነ መርቆሬዎስ ሰላሳ አንደኛ ዓመት በዓለ ሲመት እና የሁለቱ ሲኖዶሶች ወደ አንድ መምጣት አንደኛ ዓመትን አስመልክቶ በታላቅ ድምቀት ስለሚከበር አባቶች በዚሁ በዓል ላይ ይገኛሉ። በማግስቱም ደግሞ በወቅታዊ ሁኔታዎች ይህንኑ አስመልክቶ ምልአተ ጉባኤው መክሮ ለተጠየቁት ጥያቄዎች እየተደረጉ ላሉትን ነገሮች መልስ በመስጠትና ዘላቂ መፍትሄ በመስጠት መመሪያም ውሳኔም ይሰጣል ብለን እንጠብቃለን። ከሲኖዶሱ ውሳኔ በኋላም ጉዳዩን ልባት ያገኛል የሚል እምነት እንዳላቸው ገልጸው ዝርዝር ማብራሪያውን ደግሞ ከውሳኔው በኋላ እንሰጣለን ብለዋል። በሌላ በኩል ጥያቄውን ያነሱት ኮሚቴ ሰብሳቢ ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው የሲኖዶሱን ውሳኔ እንደሚጠብቁ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምጽ ራዲዮ ወደ እናንተ እየቀረበ ያለ መሰናዱ ነው። ቀጣዩ ዘገባችን የመደብር የተሰኘው የኢኮኖሚ ጉዳዮችን የምንዳስስበት ነው። ጥቂቶች ብቻ በሞከሩት የህጻናት መጽሐፍ የማሳተም ዘርፍ ሚዳቋ አሳታሚ ድርጅት ከሀምሳ በላይ መጽሐፍትን ለኢትዮጵያውያን ህጻናት አቅርቧል። በቅርቡ ደግሞ ድርጅቱ ከትምህርት ሚኒስቴር ጋር በመተባበር ህጻናት በፍጥነት የአማርኛ ፊደላትን እንዲለዩና እንዲያነቡ የሚያደርግ መርሃ ግብር መጀመሩ ተሰምቷል። የድርጅቱ መስራችና ኃላፊ ጽዮን ኪሮስ ከሀብታሙ ስዩም ጋር በሚያደርጉት ቆይታ የእስካሁን ጉዟቸውንና ቀጣይ ህልማቸውን አጋርተውናል። ሚጢጢ ቀይ ቀበሮ ብለህ አይጽ ያድዋድል የዮኒ ግዞ ወደ ጉራጌ ዞን እኒህና በአዋቂዎች ፊት ላይ ሳይቀር ፈገግታን የሚተዉ ሌሎች በምስል ያጌጡ የሕፃናት መጻሕፍትን በየመደብሩ በየብላቴናው እጅ አይታችሁ ይሆናል። ከእነዚህ መጽሐፍት በስተጀርባ ያለው ተቋም ሚዳቆ አሳታሚ ድርጅት ይባላል። የድርጅቱ መሥራችና ሥራ አስኪያጅ የሆኑት ወይዘሮ ጽዮን ኪሮስ ድርጅቱን ለማቋቋም ሐሳቡ የተጠነሰሰው እንደ ወላጅ የገጠማቸውን ችግር ተከትሎ እንደሆነ ያጋራሉ። አምስት ዓመት በፊት ሴት ልጄ ሶስት ዓመት ነበር፣ ወንዱ አምስት ዓመት ነበር እና እስከዚህ እድሜያቸው ድረስ በየቀኑ ባህል የእኛ ቤት ባህል ምንድን ነው? በየቀኑ ለልጆቻችን መጻፍና ነባለን ሁል ሁሉ የምናነብላቸው እንግሊዝኛ ነው። ከዛ በፊት አንዳንዶችን በማኛ እየተወከም ኩኝ ያነብላቸዋለሁ ግን የማነብላቸው መጽሐፎች በሙሉ ያው የፈረንጅ መጽሐፍ ነው። እዛ ውስጥ ያሉት ታሪኮች ኢትዮጵያን የሚገልጹ ታሪኮች አይደሉም። ፌሪቴል ነው። ቦታውን ኦክስፎርድ ስትሪትም የበለጠ ያውቁታል። ዳን የአድዋ ስትሪት የሚያዩት መጽሐፍ የሚያነቡት መጽሐፍ ሌላ ነገር ነው። ላይፋቸው ሌላ ነው። ስለዚህ እነሱ ትንሽ የሆነ እንዲመስላቸው ይሆናል። ስለዚህ እሱን ያነሳሳኝ ሚዳቋ አሳታሚ ድርጅት አስራ አንድ ለህጻናት የሚሆኑ ታሪኮችን አሳትሞ ለንባብ ማብቃቱን፣ በቅርቡ ደግሞ በአምስት የኢትዮጵያ ቋንቋዎች ማለትም በሀድያ፣ ወላይትኛ፣ ሲዳምኛና ሶማሌኛ ቋንቋዎች ሰባ መጻሕፍትን ለማሳተም በዝግጅት ላይ መሆኑን የነገሩን ወይዘሮ ጽዮን ኢትዮጵያውያን ህጻናት በቀላሉ ለማንበብ የሚገጥማቸውን ተግዳሮት ለመቀነስ ያለ መስራ ከትምህርት ሚኒስቴር ጋር በመተባበር መጀመራቸውንም ያወሳሉ። አሁን በእኛ ሀገር ፓረንት ያለው ሁኔታ ምንድን ነው? ብዙ ልጅ ማንበብ አይችልም። አሁን በግእዝ ማ ሪጅኖች ለምሳሌ አማራና ትግራይ ሁለተኛ ክፍል ያሉ ልጆች ከአምስት ፐርሰንት በላይ ያሉት አንድ ወርቅ በትክክል ማንበብ አይችሉም። አሁን ይህ በሁለት ሺ አስራ አንድ የተደረገ ጥናት ከዛ በኋላ እንደውም ነገሮች ብሰዋሉ እንጂ አልተሻሻሉም። ይሄ መሰረታዊ ችግሩ እኔ እንደኔ እንደኔ የማስተማር ዘዴውም በጣም ሽንገዳ ላይ ያተኮረ ነው። እንዲገባቸው አይደለም ተደርጎ የተሰራው። መጀመሪያ ስንሰራም የሰራ ነው አንድ ሁድዋርድ የሚባል ኤንጂ አለ እዛ ላይ አንድ ፒጂ እየሰራን እየሰጠን ከአስተማሪዎቹ ከተማሪዎቹ ፊድባክ እየወሰደን አተ ታይም አንድ ሌቭል መጽሐፍ እየሰራን ነው። አመቱን ሙሉ ሰርተን የጨረስነው ቴስት ከዛ ደረግ ነው። መንግስት ትምህርት ቤት እና መንግስት ቤት ቴስት ስናደርገው አንደኛው ክላስ ልጆቹ በአምስት ወር ውስጥ ማንበብ ቻሉ። እንግዲህ አሁን እኛ ቴስት ያያግንበት ቤት የመንግስት ትምህርት ቤት ልጆች የሚማሩበት ቤት ነው። ትምህርት ሚኒስቴርን ይሄንን እዳታ ይዘን ሄደን አናገርናቸው። እነሱም አዩት፣ ገመገሙት እና ወደዱት። ሰ አሁን ምንድን ነው ከትምህርት ሚኒስቴር ጋር ያለን ዲል ምንድን ነው? ከረንት የሚቀጥለው አሁን የትምህርት አመት ማለት ነው ለፕራይቬት ስኩል እንድንሸጥ ና ከዛ ዲ ዳታ ሰብስበን ከዚ የሚስተካከል ያለበት ነገር ተስተካክሎ ዩ የሚሻሻልም ተሻሽሎ ለሚቀጥለው ዓመት ከዛም ቀጥሎ ያለው ዓመት ናሽናሊ አዳፕት ለማድረግ ነው። አንድ የመማሪያ መጽሐፍ ከሀምሳ አጋዥ መጽሐፍት ከነጻ የዲጂታል ቅጂ ከመምህራን መመሪያና ዘጠኝ ትናንሽ ማቅለሚያ መጽሐፍት ጋር ስድስት መቶ ብር የሚሸጠው ሚዳቁ አሳታሚ ድርጅት እዚህ ግባ የሚባል ትርፍ ባያገኝም በንባብ ባህላ ለማደግ የመጽሐፍ ስርጭት ደካማነትና ሌሎች የዘርፉ ችግሮች ሲቀረፉ የተሻለ ዘመን ይመጣል በሚል ተስፋ ስራውን ከደጋፊዎቹ ጋር መቀጠሉን ስራ አስኪያጆ ይናገራሉ። የንባብ ባህል ይስፋፋ ዘንድ ታዋቂ ኪነ ጥበብ ሰዎችን ያካተተ አነቃቂ ዘመቻ የተደረገበት አጋጣሚም ነበር። በዓለም ላይ ያለውን ሰፊ እውቀት ማግኛ መንገድ ማንበብ ነው። መጽሐፍትን ለልጆቻችን ስናነብላቸው የትምህርትን የማወቅን ፍቅር እንሰጣቸዋለን። እድሜ ልክ አብሯቸው የሚዘልቅ ፍቅር ለልጆቻቸው የምታነቡላቸው ከሆነ ክፉን ከበጎው እውነቱን ከሐሰት ለመለየት የሚያስችላቸውን ምክንያታዊና ሚዛናዊ የሆነ አስተሳሰብ እንዲያዳብሩ ይረዳቸዋል። የመጪው ዘመን ህልማችሁ ምንድን ነው? በቀጣይ ዓመታት ውስጥ ልታሳኩት የምትፈልጉት ነገር ምንድን ነው? ወደፊት እንድንሄድ ነው። የበለጠ መጽሐፎች ዲቨሎፕ እንድናደርግ ቴክስት ቡኮች እንድንሰራ። ሁለተኛው ዓላማ ደግሞ ግዕዝ ላይ የሚሰሩ ሌሎች የሪጅን ቋንቋዎች ላይ ለመስራት ሀሳብ አለበት። አሁን የሚቀጥለው ሀሳባችን ሲብኛ ላይ ለመስራት ነው። ከዛ ወደ ጓደኛ እያለን ግዕዝ ላይ ያሉትን ቋንቋዎች ለመሸፈን ሚዳቋ ሳታሚ ድርጅት ከዚህ በተጨማሪ አጋዥ የስልክ ላይ መተግበሪያዎችን ለመጀመር በውጭ አገራት የሚኖሩ ኢትዮጵያን መጻሕፍቶቹን የሚያገኙበት መላል ለመፍጠር እየተሰናዳ መሆኑን አሳውቋል። መጻሕፍቶቹ ከመደበኛው ቅርጻቸው ወጥተው ሙሉ በሙሉ ወደ ዲጂታል ቅጂ እንዲቀየሩ ግን ለጊዜው እቅድ እንደሌለው አጋር ትሆናል። ሚዳቋ ሳታሚ ድርጅት ሰዓሊያንና ደራሲያንን ጨምሮ ከሀምሳ በላይ ባለሙያዎች ጋር በትብብር እንደሚሰራ ከድርጅቱ ማስገንዘቢያ ተረድተናል። የጋቢና ቪኦኤ ዝግጅታችንን ነው እያደመጣችሁ የምትገኙት። ሀብታሙ ተከታይ መሰናዷለን። ተከታይ መሰናዷችን የወጣቶች በተለያዩ ጉዳዮች ላይ የሚሰጧቸው አስተያየቶች የሚስተናግዱበት ነው። የዛሬውን እንደሚከተሉ እናቀርባለን። 2011 አልቆ 2012 ሊገባ ጥቂት ቀናቶች ቀሩት። 2011 ውስጥ መልካም የሚሆን መጥፎ ነገሮችን አስተናግደናል። አዲስ ዓመት ማለት አዲስ ነገር የምናቅድበት ነገሮችን በተስፋ የምንመለከትበት ወቅት ላይ ናን በዚህ በአዲሱ ዓመት መጀመሪያ ላይ ሆናችሁ ለቀጣዩ ዓመት ምን አቀዳችሁ? ስሜ ማስረሻ ግርማ ይባላል የምኖረው አዳማ ከተማ ነው። ሁለት ሺ አስራ ሁለት እንግዲህ ያው ከበፊቱ በተሻለ ስራ ለመስራት እናቅዳለን። የራሴ መልቲ ሚዲ ያለን ሚሊሜ አዳራሽ ጋር እናዘጋጃለን ከእግዚአብሔር ጋራ ከተሳካልን የቀድሞ ጀግኖቻችንን ለማስታወስ ያህል ለምሳሌ አዲስ አጋን የተለያዩ ሰዎች ከዚህ በፊት ለኦሮሞ ህዝብና ለኢትዮጵያ ህዝብ በትግልም በብዙ ነገር የረዱን ለማስታወስ ያህል ስራ ጀምረናል፣ እየተንቀሳቀስ ነው። ሁለት ሺ አስራ ሁለት እንግዲህ ከተሳካልን ይህን ስራ አቅደናል። በግም ህይወቴ ደግሞ የ ሁለት ሺ አስራ ሁለት ሶስተኛ ልጄን ወደ ምድር ለማምጣት አሁን እርጉዝ ነኝ። የተሻለ ህይወት ቤተሰቤን ለማኖር የተሻለ ደረጃ ለመድረስ እንግዲህ ከእግዚአብሔር ጋራ እንደዚህ አይነት እቅድ አለ። ሀብታሙ አለ የማለት የሁለት ሺህ አስራ አንድ ተመራቂ ነኝ። እና በቃ ብዙም ከመንግስት ስራ ምናምን አንጠብቅም በራሳችን ለመስራት እና ለመንቀሳቀስ አስበናል። በቃ እንደዚህ ነው ይሄን ያለው ነገር። ማስተዋል አበብ እባላለሁ የአራተኛ ዓመት የፋርማሲ ተማሪ ነኝ። እንግዲህ በሁለት ሺህ አስራ ሁለት ላይ ይመረቃለሁኝ እና የተሻለ መጠን ትምህርቴን አጥቼ በቃ የተሻለ ዝግጅት አድርጌ በጥሩ ውጤት ለመመረቅ ነው ያሰብኩት። ከዛ በተረፈ በቃ ያው ጎንደር ዩኒቨርሲቲ ነው የመማረው እና እዛው ዩኒቨርሲቲያችን አጠገብ ያለ የአረጋውያን መርጃ ነው እና ያው አረጋውያን የምንንከባከብበት ስላለ ለሱም በተሻለ መጠን ኢንቮልቭ ለማድረግ አስ ያለሁ ትምህርት መማር፣ አረጋውያንን መደገፍ፣ ታላላቅ አባቶችን የሚዘክር ፕሮግራም ማዘጋጀት፣ የራሳችንን ስራ ፈጥረን መስራት እንዲሁም ደግሞ ልጅ መውለድ ብላችሁ ይሆናል። የሁላችሁም ሀሳብ እንዲሳካ እየተመኘን መልካም አዲስ ዓመት እንላችኋለን። ኤደን እናመሰግናለን። ኤደን ገረመች ነበረች ኤደን ገረመው ነበረች ወጣቶቹን ያነጋገረቻቸው። ተከታዩ ዘገባችን የዘጋቢዎች መስኮት መሰናዶ ነው። በማህበራዊ ድረገጽ ከ420 ሺ ብር በላይ በማሰባሰብ ከ1500 በላይ ተማሪዎችን በደብተርና የመጻፊያ መደገፋቸውን የነቀምቴ ልጆች ፌስቡክ ገጽ አስተባባሪ ለቪኦኤ ተናግረዋል። አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የተጀመረው ዘመቻ እንዲሳካ በሀገር ውስጥና ውጭ ሀገር የሚገኙ የነቀምት ተወላጆችና ሌሎችም ተሳትፈዋል ብለዋል አስተባባሪው። በከተማዋ ለሚገኙ ችግረኛ ሴት ተማሪዎች የንጽህና መጠበቂያ ምርቶችን እንዲሁ በመለገስ ላይ እንደሚገኙም ተነግረዋል። የከተማዋ ከንቲባ ጽፈት ቤት ኃላፊ ይህ በጎ ተግባር በ11 ትምህርት ቤቶች የሚገኙ ችግረኛ ተማሪዎችን ተጠቃሚ ያደርጋል ብለዋል። ናኮር መልካ ከአምቦ ተጨማሪ አጭር ጥንቅር ልኮልናል። እንደሚከተለው ይቀርባል። አቶ ለሊሳ አማኑኤል የአንድ መንግስታዊ ያልሆነ ድርጅት ሰራተኛ ናቸው። የድሮ ታሪክን ለማውሳት የልጅነት ትውስታቸውን ለማካፈል በማህበራዊ ጉዳዮች ላይ ሀሳብ ለመቋደስ የከፈቱት የነቀምቴ ልጆች የተባለ የፌስቡክ ገጽ ሌላም ቁም ነገር ይዞ መጥቷል ይላሉ። ፌስቡክን ለበጎ አድራጎት ተግባር አውለው በሀገር ውስጥና በሌላም ሀገራት የሚኖሩ የነቀምቴ ተወላጆችና ሌሎችንም ማስተባብረው አንድ ሺህ አምስት መቶ ለሚሆኑ ችግረኛ ተማሪዎች ደብተር እስክሪፕቶና እርሳስ መግዛታቸውን ይናገራሉ። ከራም መሰሪቲ ሐዋሳ ከነበረ ስሜ እዞሌ ሀርከቀለይ በዚህ ማህበራዊ ድረገጽ ለችግረኛ ቤተሰብ ተማሪዎች ደብተር እንገዛለን በማለት ቅስቀሳ ጀመርን። ይህም ተግባር ተሳክቶልን ወደ አራት መቶ ሀያ ሺህ ብር ነው የሰበሰብነው ለአንድ ሺህ ተማሪዎች ለመግዛት ያሰብነውን ለአንድ ሺህ አምስት መቶ ተማሪዎች ባለ አምሳ የሆነ ደብተር አንዳንድ ደርዘን ባለ መቶ አራት እና ሰባት እስክሪቶ እና ስድስት እርሳስ መግዛት ችለናል። በሸኒስ ከንቶ ፓኬጂ ከመሰሰር ኔራ አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የጀመሩት ይህ በጎ ተግባር ከግብ ይደርስ ዘንድ ከሚመለከታቸው አካላት ጋር መወያየታቸውን ገልጸዋል። ከንተ ደግሞ ስሪት ቤቱ ደንበቁ መነበሩ ምሳት ከትምህርት ቤት ርዕሰ መምህራን ጋር በዚህ ጉዳይ ዙሪያ ተወያይተናል። እንዲሁም ከሴቶችና ህጻናት ጉዳይ ጽፈት ቤት ጋር ውይይት አድርገናል። በዚህ መሰረት እነሱ ናቸው የሚረዱ ተማሪዎችን የለዩልን። በየአካባቢው በሚገኘው ድርም የተለዩ ህጻናት ስለነበሩ በዚህ መልኩ ነው ድጋፍ የሚገባቸውን ተማሪዎች የለየ ናቸው። ስትር ማተን ከመንጎኔ ሳቀሳማተንጎኔመነበም ከገልቀበንች በደብተር ብቻ አንቀድም። ችግረኛ ተማሪዎች ትምህርታቸውን አቋርጠው አልባሌ ቦታ እንዳይውሉ ለወደፊቱም ያሰብንላቸዋለን ብለዋል አቶ ለሊሳ። ሴት ተማሪዎችን በተመለከተም ያቀን ነው አለ ይላሉ። በቀጣዩ የትምህርት ዘመን ተማሪዎች የትምህርት መርጃ ግባቱ ችግር ያጋጥማቸዋል ብለን አናስብ። ሆኖም ግን ደንብ ልብስ ለማሟላት እንዲሁም አንዳንድ ተማሪ እንኳ ይዘን የምግባቸው ወጪ የምንችልበት ሁኔታ ላይ እየተወያየን ነው። በተጨማሪም አንዳንድ ሴት ተማሪዎች ሞዴስ ለመግዛት አቅም ስለሌላቸው የወር አበባቸው ሲመጣ ለተከታታይ አንድ ሳምንት ከትምህርታቸው የሚቀሩበት ሁኔታ እንዳለ ከመምህራን ለመረዳት ችለናል። ሞዴስ በመግዛት ብቻ ሳይሆን ይህ አይነት ችግር ሲያጋጥማቸውም የሚቀይሩበት መጸዳጃ ቤት እንዲኖር ለማድረግ እየተወያየን ነው። ፓዲ ሚሱ ይህን ድጋፍ የተረከቧቸው የከተማው ከንቲባ ጽህፈት ቤት ኃላፊ አቶ ፍርዲስ አገመዳ በዚህ ድጋፍ ምን ያህል ትምህርት ቤቶች ተጠቃሚ እንደሚሆኑ በመጥቀስ ስለ ስኬታማነቱም ተሰርቷል ያሉትን ገልጸዋል። ደብተር መግዛት የማይችሉ ተማሪዎች በቀበሌ ትምህርት ቤትና ሴቶችና ህፃናት ጉዳይ ጽህፈት ቤት ነው ተለይተው ወደ እኛ የሚመጡት። ድጋፉ በጥንቃቄ 11 ትምህርት ቤት ውስጥ ላሉ 1500 ተማሪዎች እንዲሰጥ የሚሰራው የነቀምቴ ልጆች በተባለው የፌስቡክ ገጽ ከጥቂት ወራት በፊት ከ450 ሺህ ብር በላይ ተሰብስቦ ለነቀምቴ ስፔሻላይዝድ ሆስፒታል ታካሚዎች የሚለብሱት የተለያዩ አልባሳት ተገዝተው ተበርክተዋል፣ ያሉት አስተባባሪው በዚሁ ገጽ አማካኝነት ከአሜሪካን ሀገር የተላከ አንድ ኮንቴይነር ሙሉ የህክምና ቁሳቁስ ድጋፍ ወጪም በመሸፈን ነቀምቴ እንዲደርስ መደረጉን ገልጸዋል። രാമേരി കാജിംസ് റേഡിയോ നാഗൂർ മൽക്കാമ്പോ እስከስታት ይችላለ። እንግዲህ ሞክረን ነበረ፣ ግን ጊዜው ብዙ የሚያስኪዳል አልሆነም። አድማጮች ባሉበት ወዝወዝ እያሉ እንደሆነ ይሰማኛል። ግን አንተ ጎጃም እንደመወለድህ እስክስታ በጣም ይቀርሃል። እኔ ድሬዳዋ መወለድ የግል ጽጽ የግል ሰበህዝብ ፊት እንፈታተሻለን። በሌላ ቀጠሮ እንግዲህ አድማጮች የዛሬው ጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ነው። በስክስታም ጭምር ዛሬ ሲዮን ግርማና እንዲሁም ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን ነበረው ደግሞ ሞክቢሊያ ቤሮ። ጉዟችሁ የሰመረ ይሆን እያልን በጀመር ነው ሙዚቃ እንሰናበታችኋለን ነገ እንገናኝ። ሲበታ